Mahadara Zainal የቡሩንዲው ፕሬዝዳንት ፒየር ንንኩሩንዚዛ ህገወጥ ያሏቸውን የጦር መሳሪያዎች ዜጎች እንዲያስረክቡ ያስቀመጡት ቀነ ገደብ በዕለተ ቅዳሜ ተጠናቆ የቤት ለቤት አሰሳ በአገሪቱ ፖሊስ ተጀምሯል። አሰሳው የፕሬዝዳንቱ ተቃዋሚዎች ጠንካራ ይዞታዎች በተባሉ አካባቢዎች ተጠናክሮ በቀጠለበት በአሁኑ ወቅት ሁለት ሰዎች በዋና ከተማዋ ቡጁምቡራ መገደላቸው ተሰምቷል። የጦር መሳሪያ ፍለጋው በተለይ በዋና ከተማዋ ቡጁምቡራ ሙታኩራ የተሰኘ አካባቢ ላይ አተኩሯል። ፕሬዝዳንቱ ወንጀለኞች ያሏቸው የጦር መሳሪያ ባለቤቶች የአገሪቱ ጠላቶች ተብለው ተፈርጀዋል። የቤት ለቤት አሰሳው በመቶ የሚቆጠሩ የፖሊስ ሰራዊት አባላትና ወታደሮችን ያካተተ ነው። ግጭት ያስመረራቸው የቡሩንዲ ዜጎች በበኩላቸው የመኖሪያ ቀያቸውን ጥለው መሸሸጊያ ፍለጋ ስደትን መርጠዋል። በዕለተ ቅዳሜ ምሽት በአንድ መጠጥ ቤት ውስጥ በተፈጸመ ጥቃት ዘጠኝ ሰዎች ተገድለዋል። ወደ መጠጥ ቤት ጎራ ያለው የጥቃቱ ፈጻሚ ኢላማዎቹ ከመሬት እንዲተኙ ካስገደደ በኋላ ግድያውን መፈጸሙን የዓይን እማኞች ለአዣንስ ፍራንስ ፕሬስ ተናግረዋል። የቡጁምቡራ ከንቲባ ፍሬዲ ምቦኒምፓ የገዳዩን ማንነት ለማጣራት ምርመራ መጀመሩን አስታውቀዋል። ከንቲባው የጦር መሳሪያ አሰሳውን ቢሆን ሙያዊ በሆነ መንገድ እየተካሄደ እንደሆነ ተናግረዋል። የቡሩንዲው ፕሬዚዳንት ፒየር ንንኩሩንዚዛ የአሰሳ ትዕዛዙን ያስተላለፉት ባለፈው ሰኞ በፖሊስና ታጣቂዎች መካከል በተቀሰቀሰ ግጭት ስምንት ሰዎች መገደላቸውን ተከትሎ ነው። አገሪቱ የገጠማትን ቀውስ ለመፍታት የሄደችበት መንገድ ግን ወደ ባሰ ማጥ እንዳይከታት የቀጣናውን አገራትና ዓለም አቀፍ ተቋማት አስግቷል። ምክንያቱ ደግሞ የቡሩንዲ መንግስት ከተቃዋሚዎቹ ጋር የገባበትን ፍጥጫ ለመፍታት ፕሬዚዳንት ንንኩሩንዚዛም ያለ ሕዝባቸው ፈቃድ በስልጣን ለመቆየት የመረጡት መንገድ ነው። ምዕራባውያን ዲፕሎማቶች አሁን ፕሬዚዳንት ንንኩሩንዚዛ የመረጡት የጦር መሳሪያን በጉልበት የማስረከብ ሂደት አንድ ጊዜ ሞቅ ሌላ ጊዜ ቀዝቀዝ ለሚለውና ለወራት ለዘለቀው ግጭት ማቀጣጠያ እንዳይሆን ስጋት አላቸው። ለመሆኑ ትጥቅ የሚፈታው ማን ነው? ቡጁምቡራ ማንነታቸው የማይታወቅ ታጣቂዎች የሚገኙባት ከተማ እንደሆነች ይነገራል። የታጣቂዎቹና የፖሊስ ተደጋጋሚ የምሽት ግጭቶች የተለመዱ ቢሆኑም የከተማዋ ነዋሪዎች ሁልጊዜም ስጋትና ፍርሃት እንደተጫናቸው ነው። መንግስት ከተቃዋሚዎች ጋር ግንኙነት አላቸው ሲል የሚከሳቸውን ታጣቂዎች የጦር መሳሪያ እንዲያስረክቡ ለማድረግ የሚደረገው ጥረት ለከተማዋ መረጋጋት ሁነኛ መፍትሔ መሆኑን የብሩንዲን ፖለቲካ የሚከታተሉ ተንታኞች ይስማማሉ። በጥንቃቄ ካልተደረገ ግን ወደ ባሰ ምስቅልቅልና ሰብአዊ ቀውስ ሊያመራ እንደሚችልም ይተቻሉ። ታጣቂዎቹ ይገኙባቸዋል በሚባሉት እንደ ሙታኩራ አይነት የመኖሪያ መንደሮች በኃይል የሚሞከር ዘመቻ በሲቪል ዜጎች ላይ የከፋ ጉዳት ከማስከተል አልፎ በበርካቶች ዘንድ ቅሬታ ሊፈጥር ይችላል የሚል አስተያየትም ይደመጣል። የፕሬዚዳንት ንኩሩንዚዛ የዴሞክራሲ ተከላካይ ብሔራዊ ካውንስል ፓርቲ የራሱ ታጣቂዎች አሉት። እድሜያቸው ከ35 ዓመት በታች የሚገኙ ወጣቶችን በአባልነት ያቀፈው ኢምቦኒ የኩሬ የፓርቲው የወጣቶች ክንፍ ሲሆን በቡጁምቡራ ግድያዎችና አፈናዎች ይፈጽማል እየተባለ ይታማል። የፕሬዝዳንቱ ተቃዋሚዎች ታጣቂ ቡድኑ የፖሊስና የአገሪቱን ጦር የደንብ ልብሶች በመልበስ ጥቃት ይፈጽማል ሲሉ ይከሱታል። የተቃዋሚ ፖለቲካ መሪው ሪቻርድ ንዞ ሙንጌ አሁን የሚካሄደው የትጥቅ ማስፈታት ዘመቻ ኢምቦኒየኩሬ ታጣቂ ቡድንን እንደሚጨምር ተስፋ ነበራቸው። የጦር መሳሪያ ያነገተው ኢምቦኒየኩሬ ታጣቂ ቡድን የፖሊስ የፖሊስና የአገሪቱ ጦር የደንብ ልብሶችን በመልበስ ህዝቡን እያሸበረ ይገኛል። ይህን በሚገባ እናውቃለን። እና የጦር መሳሪያ ትጥቃቸውን እንደሚፈቱ ተስፋ እናደርጋለን። በአንጻሩ የተለያዩ ተቃዋሚዎች ያሉባቸው በሚባሉ ሰፈሮች ሰውን እንዲያስፈራሩ ሽብር እንዲነዙ ፍቃድ አግኝተዋል ብለን እናምናለን። የፖሊስና ወታደሩን መለየው ለብሰው የሽብር ተግባራቸውን መቀጠላቸው አይቀርም። ይህን እናውቃለን። የቡሩንዲ መንግሥት ባለስልጣናት በአሰሳው ጅማሩ ያደረጓቸው ንግግሮች የዘር ግጭት እንዳይፈጥር አስግቷል። ፕሬዝዳንት ንኩሩንዚዛ ተቃዋሚዎቻቸውን የአገር ጠላቶችና ሽብርተኞች እያሉ ሲጠሯቸው ተደምጠዋል። የቡሩንዲ ምክር ቤት ፕሬዚዳንት ሬቬሪየን ንዲኩሪዮ ዛሬ ፖሊስ በጥይት እግር ይመታል አሉ። ባለፈው ሳምንት ቀጠሉ፣ ሰውየው ነገር ግን ቀኑ ሲደርስ ፖሊሶች እያለቀሱ መምጣታቸውን እንዲያቆሙ ስራችሁን ስሩ ስንል እንነግራቸዋለን ሲሉ ተደመጡ። ስራ ስሩ የሚለው ቃል በጎርጎሮሳዊ የ1994 የሩዋንዳ ፍጅት ሁቶች በቱትሲዎች ላይ ግድያ እንዲፈጽሙ ትዕዛዝ የሚያስተላልፉበት ነበር። የሹማምንቱ ንግግሮች እንደ ዓለም አቀፉ የቀውስ ተመልካች ቡድን ያሉ ተቋማትን አስግቷል። በዓለም አቀፉ ቀውስ ተመልካች ቡድን የአፍሪቃ ክፍል ኃላፊ ኮንፈርት ኤሮ የፕሬዚዳንት ንንኩሩንዚዘ አቋም ለአገሪቱ ስጋት ነው ባይ ናቸው። በ1990ዎቹ ይባል ከነበረው ጋር ተመሳሳይነት ያለው ነገር እያየን በመሆኑ አደገኛ ነው ብዬ አስባለሁ ወደ ንግግር ለመምጣት ፈቃደኛ አይደሉም። የሌላ ወገን ሀሳብ ለመስማትም ፈቃደኛ አይደሉም። ከሚያዝያ ወር ጀምረው በአገራቸውም ይሁን ከአገራቸው ውጭ የሚሰሙ የለውጥ ድምጾችን ለማድመጥ ዝግጁ አይደሉም። አሰሳውን በማካሄድ ላይ የሚገኘው የቡሩንዲ ፖሊስ እና ጦር አገኘሁ ያለውን የጦር መሳሪያ ለእይታ አቅርቧል። የጦር መሳሪያ አሰሳው ከመጀመሩ ቀደም ብሎ በተቀሰቀሰው ግጭት እዚህም እዛም ሰዎች ህይወታቸውን አጥተዋል። ከእነዚህ መካከል የፕሬዝዳንቱ ተቺ እንደሆኑ የሚነገርላቸው ፒየር ክላቨር ምቦኒምፓ ልጅ የሆነው ዊሊ ንዚቶንዳ መገደሉን የሲቪል ተቋማት አስታውቀዋል። ንዚቶንዳ ራሱ በእስር ላይ ለሚገኙ ሰዎች ላይ የሚሰራ የሰብአዊ መብት ተሟጋች ማህበር ሰራተኛ ነበር። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሳማንታ ፓወር የቡሩንዲ መንግስት ውሳኔዎችን አጥብቀው ተችተዋል። አምባሳደሯ የጦር መሳሪያ አሰሳውን ቢሆን በመላ አገሪቱ ግጭት እንዳይቀሰቅስ ስጋት እንዳላቸው አስታውቀው ነበር። የቡሩንዲ ተቃዋሚ ፓርቲ መሪው ሪቻርድ ንዞ ሙንጌ ፕሬዚዳንት ንኩሩንዚዛ ተቃውሞና ግጭቱን እያባባሱት ነው ሲሉ ይከሳሉ። የጦር መሳሪያ ማስረከቡ ገደብ ካለፈ በኋላ መንግስት ተቃዋሚዎችን ማጥፋቱን ይቀጥላል ፕሬዚደንት ንኩሩንዚዛ ዚዛ ውዝግቡን በማብረድ ፋንታ በህዝቡ ዘንድ ፍርሃት እንዲስፋፋ ነው ያደረጉት። ተቃዋሚዎች በሚኖሩባቸው ሰፈሮች ሁሉ ፍርሃት መስፋፋቱን ብቻ ነው ልናገር የምችለው። ቡሩንዲን ለሶስተኛ የስልጣን ዘመን ለመምራት ፒየር ንኩሩንዚዛ መወሰናቸውን ተከትሎ የተቀሰቀሰው አለመረጋጋት ያሳሰበው ግን የቀጣናውን አገራት ጭምር ነው። የሩዋንዳው ፕሬዝዳንት ፖል ካጋሜ ሰዎች በየቀኑ እየተገደሉ ሬሳቸው በየጎዳናው እየተጣለ ነው የአገሪቱ መሪዎች ሰዎችን በመግደል ጊዜያቸውን እያጠፉ ነው ሲሉ የንኩሩንዚዛን መንግስት ተችተዋል። የኬንያው ፕሬዝዳንት ኡሁሩ ኬንያታ ቃል አቀባይ ማኖህ ኢስፒሱ በበኩላቸው በቡሩንዲ የተቀሰቀሰው ቀውስ የሚያሰጋው የምስራቅ አፍሪካን በሙሉ እንደሆነ ተናግረዋል። ቃል አቀባዩ የቡሩንዲዋ ለመረጋጋትና ግጭት ለቀጣናው ኢኮኖሚ ከፍተኛ ስጋት መሆኑን ጠቁመው የፕሬዝዳንት ንኩሩንዚዛን ንግግርና እርምጃ ተችተዋል። የተባበሩት መንግስታት ድርጅት በበኩሉ ባወጣው ሪፖርት በቡሩንዲ የተገደሉ ሰዎች በቅርብ ርቀት በተተኮሰ ጥይት መገደል ቸውን አሊያም ከመሞታቸው በፊት በግርፋትና እንግልት ውስጥ ማለፋቸውን የሚያሳይ ምልክት በሰውነታቸው ላይ መኖሩን ባወጣው ዘገባ አትቷል። በዓለም አቀፉ ቀውስ ተመልካች ቡድን የአፍሪቃ ክፍል ኃላፊዋ ኮንፈርት ኤሮ አሁን በቡሩንዲ እየተፈጸመ ከሚገኘው ግድያና ከሚታየው አለመረጋጋት ይበልጥ የወደፊቱ ያሰጋቸው ይመስላል። የአሁኑ መንግስት ከዚህ በላይ በመላ አገሪቱ የመሳሪያ ሰሳ ሊጀምር እንደሚችል ምልክት ነው። ሌላው ደግሞ ተቃዋሚዎች በመንግስት ላይ ጥቃት ሊጀምሩ ይችላሉ፣ ወይም አንዱ ማህበረሰብ ከሌላው ማህበረሰብ ከዚህ በባሰ ሁኔታ በመላ አገሪቱ ሊጋጭ ይችላል። ይህን ማንም አይፈልገውም። እንደ ፖለቲካ ተንታኞች እምነት ይሁን እንደ ቀጣናው መሪዎች አስተያየት ንንኩሩንዚዛ አገራቸው እየገባችበት ያለውን ማጥ ማየት ተስኗቸዋል። ፕሬዚዳንት ፖል ካጋሜ የት እንዳለ የሚያውቅ ማንም የለም፣ ማንም ሊያናግረው አይችልም፣ እንዴት ነው ህዝቡን በመምራት ላይ የሚገኘው ሲሉ የንንኩሩንዚዛን አመራር ተችተዋል። የዓለም አቀፉ ቀውስ ተመልካች ቡድን የማዕከላዊ አፍሪቃ ፕሮጀክት ኃላፊ ቴሪ ቬርኮሎን በበኩላቸው በስልጣን ላይ የሚገኙት ሰዎች ጽንፈኛ ሲሆኑ በገዢው ፓርቲ ውስጥ ጽንፈኛ አቋም ይዘዋል ሲሉ በምሬት ተናግረዋል። ፖለቲከኞቹን ማድመጥ አይፈልጉም ሲሉም ተችተዋቸዋል። የብሩንዲ መንግስት በበኩሉ በአገሪቱ የከፋ ደም መፋሰስ ሊከሰት ይችላል የሚለውን ዓለም አቀፍ ስጋት ያጣጥላል። የፕሬዝዳንቱ ቃል አቀባይ ዊሊ ኒያሜት ዌ በብሩንዲ ጦርነትም ሆነ የጅምላ ጭፍጨፋ አይኖርም ሲሉ ለአዣንስ ፍራንስ ፕሬስ ነግረውታል። የመንግስታቸውን የጦር መሳሪያ አሰሳ ዘመቻ በሶማሊያ በአሸባብ ላይ ከሚደረገው የጸረ ሽብርተኝነት ዘመቻ ጋርም አመሳስለውታል። የአገሪቱን መንግስት ከተቃዋሚዎች ጋር ለማስታረቅ የሚደረገው ሙከራ ፍሬ አላፈራም። የእርቁን ሂደት በቅርብ የሚከታተሉት የዩጋንዳው የፖለቲካ ተንታኝ አሊ ሙታሳ ለመዘግየቱ የተለያዩ ምክንያቶች መኖራቸውን ይናገራሉ። የመሸምገሉ ሂደት አልተቋረጠም። ይሁንና ታንዛኒያ ምርጫ ላይ ስለነበረች ስለ ቡሩንዲው ሁከት አስተያየት ከመስጠት ተቆጥባ ነበር። ዋና አደራዳሪው ዮዌሪ ሙሴቬኒና ምክትላቸውም ለዳግም ምርጫ ዝግጅት ላይ ናቸው። በአንድም ይሁን በሌላ መንገድ የተጨናነቀው የአደራዳሪዎቹ የጊዜ ሰሌዳ የውይይቱን ሂደት አጓቶታል። የቡሩንዲ አለመረጋጋትና ቡጁምቡራን ያመሰው ቀውስ ወደ ዘር ግጭት እንዳያመራ ስጋት ቢኖርም ዋነኛ ምክንያቱ ግን ፖለቲካዊ መሆኑን ተንታኞች ይናገራሉ። ፕሬዝዳንት ፒየር ንኩሩንዚዛና ፓርቲያቸው ታችም ሆነ ተፎካካሪ አይፈልጉም፣ ስልጣኑንም መልቀቅ አይሆንላቸውም። ሪቻርድ ንዞ የፒየር ንኩሩንዚዛ መንግስት የፖለቲካ ምህዳሩን ለተቃዋሚዎች መዝጋቱን ይናገራሉ። ስልጣን ላይ ያለው መንግስት ኤምኤስዲ ከተቋቋመ አንስቶ ስብሰባ እንዳናካሄድ አባሎቻችንን ከማሰር፣ ከመከታተል፣ ለስደት ከመዳረግ ወደኋላ ብሎ አያውቅም። የፕሬዝደንቱን ሶስተኛ ዘመነ ስልጣን የተቃወመ የመጀመሪያ የእኛ ቡድን ነው። በዚህ የተነሳ በተለያዩ ቦታዎች ለሚታዩ ሁከትና ግጭት ተቃዋሚዎችን ተጠያቂ እያደረገ ነው። au de tous ces troubles qui se font ici et là. ሁኔታ ያሳሰበው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በኒውዮርክ ሊመክር እቅድ ይዟል። ዓለም አቀፉ ተቋም የምስራቅ አፍሪቃ ቀጣናን ስጋት ውስጥ ለጣለው የቡሩንዲ ቀውስ አፋጣኝ መፍትሄ ለማግኘቱ ግን ማረጋገጫ የለም። አመፁ ከጀመረበት ሚያዚያ ወር አንስቶ ከ210ሺህ በላይ ሰዎች ተጠናክሮ የቀጠለውን አመፅ ሸሽተው ከቀያቸው ተፈናቅለዋል። ከ200 በላይ ደግሞ ተገድለዋል። የሟቾቹ አስከሬን ከመንገድ ዳር በሚገኙ የውሃ መፍሰሻዎች ውስጥ በየቀኑ ተጥሎ መገኘቱ የአገሪቱን ዜጎች ሰቀቀን ውስጥ ከቶ፣ ይኸው ብሩንዲ ለአዲስ ትርምስ ዳርዳር እያለች ትመስላለች። እሸቴ በቀለ ነበርኩ። ጤና ይስጥልኝ።